አዲሱ የምንጀምረው መጽሐፍ ፍሬያማ ህይወት የሚል ሲሆን በአቶ ጥላውን ኃይሌ የተጻፈ መጽሐፍ ነው። መጽሐፉ አራት ክፍሎች አሉት። ክፍል አንድ በግል ህይወት፣ ክፍል ሁለት በጋብቻ ህይወት፣ ክፍል ሶስት በቤተ ክርስቲያን ህይወት፣ ክፍል አራት በመንፈሳዊ ድርጅት ህይወት። ክፍል አንድ፣ የግል ህይወት። የሰው ህይወት ከምድር ንጥረ ነገሮች ብቻ የተሰራ ሳይሆን የእግዚአብሔር ምስትንፋስ የሆነ ነፍስ ስላለበት ክቡር የሆነ ነው። ብዙውን ጊዜ ግን ሰውን ሌላው ሰው እንደ እንስሳ ወይም ከዚያ አሳንሶ ሲቆጥረው ዋጋ እንደሌለውም አድርጎ ሲያጎሳቁለውና ይባስም ብሎ ሲገድለው በቴሌቪዥን ስንመለከት በሬዲዮ ስንሰማ ይህ ክቡር ፍጥረት እግዚአብሔር ባሰበው ቦታ ሳይውል ስቀር በጣም ያሳዝናል። እንዲሁም ሰውም ራሱ ለራሱም ምንም ዋጋ ሳይሰጠው የበታችነት ስሜት እያጠቃውና ያለ ዓላማና ትርጉም በዚህ ዓለም ሲመላለስ ስናይ ምን ይሰማን ይሆን እንግዲህ ይህን ከሰው አንጻር ብቻ ሳይሆን ከእግዚአብሔር አንጻር በማየት ሰው በእንዴት ያለ ሁኔታ የሚመራ ነው ሕይወቱ ተገቢውን ቦታ የሚትይዘው? በሚል በእግዚአብሔር ቃል ተመርኩዞ ነው። ስለ ግል ሕይወት አመራር በምንና እንዴት መሆን እንዳለበት በሚል የጻፍ ነው። አንዳንዶች ሲናገሩ ሰው በጥያቄ ምልክት የተሞላ ነው ይላሉ። ስለዚህም ሰው ራሱንና ሌላውን ስለ ብዙ ብዙ ነገር ይጠይቃል። ስለሆነም በሚከተሉት ገጾች ዋና ዋና የሰዎች ጥያቄዎች ናቸው ለምንላቸው መልሶቹን ከመጽሐፍ ቅዱስ አንጻርና ከሕይወትም ተሞክሮ ጽፈናልና አንባቢ የራሱን ግንዛቤና ውሳኔ እንዲያደርግ እንጋብዛለን። ክፍል አንድ ቁጥር አንድ ለምን እንደ ተወለደ ታውቃለህ? ወዳጄ ወይ ሰው ሆነ ተወልደህ ወደዚህ ዓለም መጥተሃል። ታዲያ ወደዚህ ዓለም ከመጣ በኋላ አንዳንድ ጊዜ ለምንድን ነው የተወለድሁት ብለ ራስህንም ሆነ ሌሎችን የጠየቅህበት ጊዜ ይኖር ይሆን? ለመሆኑ ስለ መፈጠርህም ሆነ ስለ መኖርህ ያለ ግንዛቤ ምን ይመስላል? በአባትና እናትህ ፍላጎት እንደመጣህ ቆጥረህ ለሁሉም ነገር እነሱን ተጠያቂ አድርገህ ይሆንኔ ወይም የሰው ልጆች በዚች ምድር ለተወሰነ ጊዜ ኖረው ሲሞቱ አይተህ እኔም በቃ ተወልጄ ጊዜ ስደርስም እሞት አለሁ የተፈጠሩትም ለሞት ነው፣ ስለዚህ የምሞቻዬ ጊዜ ከመድረሱ በፊት እኔም ዓለም ያመቻቸችልኝን ሆኜ ራሴን አስደስቼ ልሙት በሚል ፍልስፍና ውስጥ ሆነህ የምትመላለስ ትሆን ወይስ የመኖር ትግል አንገላቶና ግራ ተጋብተህ ለኔ ሞት ይሻለኛል በሚል የምሬት ተስፋ መቁረጥ ውስጥ ትባዘናለህኒ? ወዳጄ ሆይ ከን አንድ ነገር ልብ በል። በየትኛውም ሁኔታ ውስጥ ብትገኝ በእግዚአብሔር ቃል ላይ የተወለደው ለዓላማ መሆኑን ላበስረ ወዳለሁ ኤርሚያስ ምራፍ 1 ቁጥር 4 እስከ 5 ኢሳያስ ምራፍ 49 ቁጥር 1። ንጉስ ዳዊት በመዝሙሩ ልጆቼ ከእግዚአብሔር ልጆች ከእግዚአብሔር የሚገኙ ስጦታዎች ናቸው፣ እውነተኛም በረከት ናቸው ይላል፤ መዝሙር 127 ቁጥር 3። እንዲሁም ዮብ ቅርጽና መልክ ሰጥተው ያበጁኝ እጆችህ ናቸው። እንደ ሸክላ ዕቃ ከአፈር እንደ ሠራኸኝ አስብ አባቴ። እኔን እንዲወልድ ወልድ ብርታት የሰጠኸው አንተ ነህ። በእናቴ ማፀን አጋጣጥመህ የሠራኸኝ አንተ ነህ። ዮብ ምዕራፍ አስር ቁጥር ዘጠኝ ቁጥር ስምንት እስከ አስር ክብር የሚገባህ ስለሆነም ሆነም አመሰግንሃለሁ። ሥራ ሁሉ ግሩምና ድንቅ ነው፣ ጠንቅቄ ማውቀዋለሁ አጥንቶቼ በመሰራት ላይ እንዳሉ በእናቴም ማፀን በጥንቃቄ ባገጣጠም በመገጣጠም እንዳሉ እንደዚያም በስውር በማድግበት ጊዜ በዚያ መሆኔን አንተ ታውቀ ነበር። ከመወለዴ በፊት አየኸኝ። ለእኔ የተወሰኑልኝ ቀኖች ገና ከመጀመራቸው በፊት በመዝገብ ሰፍረዋል። አምላኬ ሆይ አሳብህ እጅግ የከበረና የሰፋ ስለሆነ እኔ ልረዳው አልችልም ይላል። መዝሙር 139 ቁጥር 13-17 ከዚህ በላይ የሰፈሩት የእግዚአብሔር ቃሎች እንደሚያረጋግጡልህ ለአባትና ለእናትህ ልጅ እንድትሆን በማጸን የሰራህ እግዚአብሔር ነው። ስሰራህም ውብና ድንቅ አድርጎ በዓለም በዓለም በሁሉም ነገር እንዳንተ ያለ ሌላ አንተን የሚመስልህ እንዳይኖር አድርጎ ነው ያበጀ። በዚህ ዓለምም ስትኖር እግዚአብሔር ለሕይወትህ ተስማሚ የሆነ መልካም ዓላማ አለው። ያም ዓላማው ምን እንደሆነ አውቀህ እርሱ ባዘጋጀልህ እቅድ እንድትኖር ይፈልጋል። ከዚህም ትልቅ ዓላማ ውስጥ ዋነኛው አንተን በወንጌሉ ጠርቶ ያንን ጥሪ ሰምተህ ወደ እርሱ ስትመለስ ሊያጸድቅህና ሊያከብርህ የልጁንም የጌታ ኢየሱስ ክርስቶስን መልክ እንድትመስል ነው። ይህንን በእምነት ከተቀበልህ በኋላ ደግሞ በተለይ አንተ የምትኖርበትን ዓላማ አሳውቆህ የሰላም ኑሮ እንድትኖር ይፈልጋልና ያንን ለሕይወትህ ያለህን ዕቅድ እንዲገልጽልህ በጸሎት ተማጸ ነው። እርሱም ይገልጽልሃል። ክፍል አንድ ቁጥር ሁለት ስንት ልደቶች እንዳሉ ታውቃለህ? በዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 21 እንደምናነበው ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ አንድ ሌሊት ሰው ሁሉ ከተኛ በኋላ አንድ ኒቆድሞስ የሚባል ሰው ወደ እርሱ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። ስለዚህ አንተ ከእግዚአብሔር ዘንድ የመጣ መምህር እንደሆንህ እናውቃለን አለው። ጌታ ኢየሱስም ሰው እንደ ገና ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ልገባ አይችልም አለው። ለመሆኑ ኒቆዲሞስ ምን አይነት ሰው እንደነበረ ታውቃለህ? እርሱ እኮ በስምንተኛው ቀን የተገረዘ አስርቱ ትዕዛዛትን ለማክበር የሚጥርና እነዚህም እንዲከበሩ የሚያስተምር ነበር ኒቆዲሞስ አይሁዳዊ ነበር የአይሁድ አለቃና የሃይማኖትን መሪ ነበር ፈሪሳዊ ስለነበረም በሳምንት ሁለት ቀን የሚጾም ለድሃ የሚመጸውት ከገቢው ከአስር አንድ ለእግዚአብሔር ብሎ የሚሰጥ ሰኑን ወደ ሃይማኖት ለማስገባት የሚያጠምቅ በሰንበት ቀን በሌሎችም ቀኖች በመቅደስ እየሄደ የሚጸልይ ለጻድቃን ለሰማዕታት ሐውልት የሚሰራና የሚያስጌጥ ነበር። በሰው ፊት ስታይ ምንም እንከን የማይገኝለት ጻዲቅ ተብሎ የሚቆጠር ነበር። በጌታ ኢየሱስ ፊት ግን እንደ ጻዲቅ አልተወሰደም። እንደውም የተቆጠረው እንደ ስጋዊ ሰው ነበር። ለዚህ ነው ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ልትገባ አትችልም እየተባለው የእግዚአብሔር መንግስት ሲባል ምን ማለት ነው የምትል ከሆነም የእግዚአብሔር መንግስት የሚባለው ጌታችን ኢየሱስ ክርስቶስ በሞቱ የሳይጣንንና በሰው ላይ ተጭኖ የነበረውን የሞት ኃይል ሰብሮ ዛሬ በእርሱ ያመኑና ጌትነቱን የተቀበሉ ሁሉ በመንፈስ የእግዚአብሔርን በረከቶች የሚካፈሉበት ወደፊት ደግሞ ለአንድ ሺ ዓመት ከክርስቶስ ጋር በዚህ ዓለም በአሕዛብ ላይ የሚነግሱበት ከዚያም ለዘላለም የእግዚአብሔር የንጉሥ ካህናት ሆነው በአዲስ ሰማይና ምድር የመንግስቱ ተካፋይ ሆነው የሚኖሩበት መንግስት ነው። ሁለተኛ ጢሞቴዎስ ምራፍ 1 ቁጥር 10፣ ራይ ምራፍ 2 ቁጥር 14፣ ማርቆስ ወንጌል ምራፍ 10 ቁጥር 30 ራእይ ምራፍ 22 ቁጥር 1 እስከ 5 ማቴዎስ ወንጌል ምራፍ 12 ቁጥር 28 ሁለተኛ ጴጥሮስ ምራፍ 2 ቁጥር 9። ታዲያ እንደ ኒቆዶሚዎስ ያለ ሃይማኖተኛ እንዲህ ያለ መልካም ምግባር እየሰራ ካልዳነ ሌላ ሰው እንዴት ወደ እግዚአብሔር መንግስት ልገባና የእግዚአብሔርን መንግስት ሊያይ ይችላል? ለዚህ መልሱ እንደገና በመወለድ ብቻ ነው። እርሱም ከመንፈስ ቅዱስ በመወለድ ነው። በዘኍልቍ ምዕራፍ ሁለት ምዕራፍ ሀያ አንድ እንደምናነበው ምግብና ውሃ በሌለበት በዚያ በረሃ እንሞት፣ በዚህ በረሃ እንሞት ዘንድ ከግብፅ ምድር ለምን አወጣችሁን? ይህን አስከፊ ምግብ ሰውነታችን ተጸይፎታል ብለው እስራኤላውያን በእግዚአብሔርና በሙሴ ላይ ስላጉረመረሙ እግዚአብሔር መርዘኛ እባብ ወደ ሕዝቡ ላከና ብዙ ሰዎች ሞቱ። ሕዝቡም በእግዚአብሔርና በአንተ ላይ ክፉ ቃል በመናገራችን በድለናል፣ እነዚህ ተናካሽ እባባዎች እንዲወገዱ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ በጸለየ ጊዜ እግዚአብሔር ሙሴን አንድ የነሐስ እባብ ሰርተህ በእንጨት ላይ ስቀለው፣ እባቡ የተነከሰ ሁሉ በባቡ የተነከሰ ሁሉ ወደ እርሱ በሚያይበት ጊዜ ይድናል አለው። ሙሴም የነሐስ ባብ ሰርቶ በእንጨት ላይ ሰቀለው። በባቡም የተነከሰ ሁሉ ወደ ነሐስ ባቡ ቀና ብሎ ሲመለከት ዳነ። ሙሴ በምድረ በዳ በበረሃ እባብ ከፍ አድርጎ እንደ ሰቀለ፣ እንዲሁም ጌታ ኢየሱስ በመስቀል ላይ ከፍ ተደርጎ ለእኛ ለሰዎች የኃጢአት ዕዳ ለመክፈል ተሰቅሏል የተሰቀለበትን ምክንያት በኃጢአት የተነከሱ ወይም የረከሱ ሰዎች ሁሉ በኃጢአት ምሳሌ የተሰቀለውን ኢየሱስን የእኔን ኃጢአት እዳ ልክፍል ተሰቅሏል ብለው በእርሷ ዳኝነትና ጌትነት የሚያምኑትን ለዘላለም ሕይወት ልሰጣቸውና ወደ እግዚአብሔር መንግሥት ሊያስገባቸው ቃል ገብቷል። ስለዚህ ምንም ሃይማኖተኛ ብትሆን ኃጢአተኛነትህን አምነህ በክርስቶስ ካላመንህ ባስተቀር እንደገና ገና ልትወለድና የእግዚአብሔርን መንግሥት ልታይ አትችልም። ምናልባት እኔ ይህን ያህል ሃይማኖተኛ አይደለሁም ልሆንም አልፈልግም ለምትልና ዝም ብለህ በምድር ለምትኖር ወገኔ ለአንተም የሚሆን መልእክት አለኝና የሚቀጥለውን ክፍል እባክህ በእርጋታ አንብበውና አስብበት። አሌታ ኃጢአተኛ እንደሆነ ታውቃለህ። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ምዋርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኛነት፣ መግደል፣ ስካር ዘፋኝነት ይህንንም የሚመስል ነው። ገላትያ ምዕራፍ 5 ቁጥር 19 እስከ 21። በአሁኑ ጊዜ እነዚህን የምትሰራ ከሆነ በእግዚአብሔር ቃል መሰረት ኃጢአተኛ ነህ። የኃጢአትም ዋጋ ሞት ነው። ኃጢአት የምትሰራው ደግሞ ኃጢአተኛ ስለሆነ ነው። ግንዱ መራራ ከሆነ ቅርንጫፉን ማጥፋት ጥቅም የለው። እንዲሁም በውጫዊ ነገር ጥሩ ለመምሰል መሞከር እግዚአብሔር ዘንድ ዋጋ የለውም። በኤርሚያስ ምዕራፍ 17 ቁጥር 9 የሰው ልብ ከነገር ሁሉ የሰው ልብ ከነገር ሁሉ ክፉ ነው ይላል። ሮሜ ምዕራፍ 3 ቁጥር 3 ደግሞ ማንም ጻድቅ የለም አንድ ስንኳ፣ ሁሉ በድለዋል፣ የእግዚአብሔርን ክብር አጥተዋል ይላል። ኢሳይያስ 53 ቁጥር 6ም ሁሉ እንደ በግ ጠፍቷል ከመንገዱም አዘንብሏል፣ ይላል። በግ ከጠፋች መመለስ አትችልም፤ እረኛ ሊመልሳት ይገባል። ለዚህ ነው ትልቁ የሰው እረኛ ጌታ ኢየሱስ ወደዚህ ምድር ስጋ ለብሶ የመጣው። የጠፋ ማለት የእግዚአብሔርን ሳይሆን የራሱን መንገድ የተከተለ ነው። አንተንም ወደ ራስህ መንገድ ማዘንበልህ ኃጢአተኛ ያደርጋል። ሰው ልሰጥም ስል ዋነኛው እንዲያ ዋናተኛው እንዲያወጣው ይጮኋል! ሰው ቢታመም ሐኪም ዘንድ ይሄዳል። የጠፋው ደግሞ መንገዱን የሚያሳየውን ይፈልጋል። ኃጢያተኛም ለኃጢያቱ አዳኝ ያስፈልገዋል። አንተስ ለነፍስ አዳኝ አያስፈልግህ? ምን ታዲያ ረዳት እንደሌለው፣ ገሃነመ እሳት እንደተፈረደበት ኃጢያተኛ ራሴን ቆጥረህ በእግዚአብሔር ምህረት ላይ ለምንም ለምን ራስህን አትጥልም? ጌታ እኮ ማንም ቢጠፋ አይወድም። ሁለተኛ ጴጥሮስ 39 እግዚአብሔር ወልደን ስለ ኃጢአትህ የሞትን እዳ እንዲከፍል ምትክ አድርጎ የመስቀል ሞት እንዲሞት የሰጠበት ምክንያትም ለዚሁ ነው። እግዚአብሔር በኃጢአተኛው ሞት አልደሰትም ይላልና አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ኢሳያስ 53 5 ዮሐንስ ወንጌል 1 29 ዕብራውያን 9 25 እስከ 28 ሕዝቅኤል 33 11 ሕዝቅኤል 18 23 እና 32። ስለዚህ ተመለስ። ለምን በኃጢአት ምክንያት ለዘላለም ትጠፋለህ? ሕዝቅኤል 33 11 ለ እግዚአብሔር ከሞት ሊያድንህ ይወዳል። እግዚአብሔር ኃጢአትህን ባይወድም እንኳን አንተን ግን እጅግ በጣም ይወድሃል። አንድ አባት የልጁን መጥፎ ተግባር ባይወድም ልጁን ስለ ልጅነቱ ይወደዋል። እግዚአብሔርም እንዲሁ ይወድሃል። በዮሐንስ 3 አሥራ ስድስት ላይ ይህን ያረጋግጥልሃል። ይህን ፍቅርን ብትል ከመጥፋት በስተቀር ሌላ አማራጭ አይጠበቅህም። እግዚአብሔር የወደደህ ገና አመፀኛና የእርሱ ጠላት ሳለህ ቢሆንም ፊቱን ከአንተ አሸሽም ፍቅሩንም ለአንተ አይቀንስም። ወደር የማይገኝለት ፍቅር ይለዋል። ይህ ነው ስለወደደህ አንድያ ልጁን ለአንተ ስል በመስቀል ላይ እንዲሞትልህ አደረገ። ላንተ ስላለው ፍቅሩ መለኪያው ልጁን መስጠቱ ነው። ይህን ያደረገው የደህንነት ብቸኛ መንገድ በልጁ በኩል ብቻ እንዲሆን ስለወሰነ ነው —ዮሐንስ 14፥6 የሐዋርያ ሥራ 4 12 አንተ እኔ እኮ ኃጢአተኛ ነኝ፣ ብዙ መጥፎ ነገሮች ሰርቻ አለሁ ትል ይሆናል። ቢሆንም የእርሱ ደም የማነጻው መጥፎ ኃጢአት የለም። ነፍሰ ገዳይ፣ ውሸታም፣ ሌባ፣ ዘራፊ፣ አመንዝራ፣ ተሳዳቢ፣ ምቀኛ፣ ሐሜተኛና ሌላም ሌላም ልትሆን ትችላለህ። እነኚህንም ሁሉ አድርገህ ይወዳሃል። ገና ኃጢአተኛ ሳለህ ክርስቶስ ሞቶልሃል። ሮሜ አምስት ስምንት ስለ ወደደህ ሕይወቱን አሳልፎ በመስቀል ላይ ሰጥቷል። ገላትያ ሁለት ሃያ ስለ ወደደህ በደሙ አጥበኋል። ራእይ አንድ አምስት በፍቅሩና በምሕረቱ አዳነ። ኤፌሶን ሁለት አራት እስከ አምስት ይወዳሃል። ፍቅሩን አትጠራጠረው። አመሩሃ ለድህነትህ ብቸኛ ተስፋ የክርስቶስ ደም ብቻ ነው። አዳምና ሔዋን ኃጢያት በሰሩ ጊዜ በበለስ ቅጠል ተሸፈኑ። ሆኖም ይህ እግዚአብሔርን አላስደሰተው። ስለሆነም በቅጠሉ ምክትክ እግዚአብሔር ቆዳ ለበሳቸው ይህም የኛ ጽድቅ እንደ መርገም ጨርቅ መሆኑንና ክርስቶስ ባፈሰሰው ደም በእርሱ ጽድቅ ኃጢአታችን እንደሚሸፈን ያመለክታል። ጌታ ኢየሱስ በመስቀሉ ላይ ያደረገው ይህንኑ ነው። የአዳም እና የሔዋን የመጀመሪያ ልጅ ቃኤል የእህል መሥዋዕት አቀረበ። እግዚአብሔር ግን በመስዋየቱ አላስደስተው። እግዚአብሔርን የሚያስደስት ለኃጢአት ስሬት የሚቀርብ ደም ብቻ ነው። ደም ሳይፈስ ስሬት የለም። ዕብራውያን ምዕራፍ 9 ቁጥር 2 ዘሌዋውያን 17 11 እኛ ከኃጢአት የሞተ ዳ የዳን ነው በብርና በወርቅ ካሳ ሳይሆን በከበረው በክርስቶስ ደም ነው። እንደኛ ጴጥሮስ 1 18 እስከ 19 አንተ የሚያድነኝ ምግባር ነው ብለህ ታስብ ይሆናል። እግዚአብሔር ግን ደሙ ነው የሚያድንህ ይላል። አንተ የምድነው በሃይማኖት ነው ስትል እግዚአብሔር ግን ደሙ ነው የሚያድንህ ይላል። አንተ የሚድነው የሞራል ሰው በመሆን ነው ስትል እግዚአብሔር ግን ደሙ ነው የሚያድንህ ይላል። አንተ የሚድነው የቤተ ክርስቲያን አገልጋይ በመሆን ነው ስትል እግዚአብሔር ግን የሚያድንህ ደሙ ነው ይልሃል። በመሆኑም ለመዳን ያለ ተስፋ ደሙ ብቻ ነው። እንግዲህ የበዛንህ ወንድም ወንድሜ ምን የባዘነህ ወንድሜ ምን ትላለህ? አጢአተኛ መሆንህን አውቀሃል። ደግሞስ ጌታ እንደሚወድህ ተረታሃል። እሱ እንድትጠፋ አይፈልግም። በአንተ ምትክ ኢየሱስ ፍርድህን ተቀብሎ ሞቷልና በመነሳቱም ደህንነትህ ተረጋግጧል። መልስህ ምንድን ነው? ስለ ደህንነት መንገድ ማወቅ ብቻ አያድንም። ይህ የአንጎል እውቀት ነው። የሚዳነው በእምነት ክርስቶስን በመቀበል ነው። ዮሐንስ 1 12 ከራብህ ለራብህ ምግብ መሆኑን ማወቅ ሳይሆን መብላት ነው መድኃኒቱ። ከጠማህ ለጥማትህ የሚያረካ ውሃ መሆኑን ማወቅ ሳይሆን መጠጣት ነው መፍትሄው። ለበሽታህ መድኃኒት ጠቃሚ መሆኑን ማወቅ ሳይሆን መድኃኒቱን መዋጥ ወይም በመርፌ መቀበል ነው የሚያድነ በምትሰጥምበት ጊዜ ስለ ውሃ ዋና ቲዮሪ ማወቅ ሳይሆን የሚያድንህ ዋናተኛ ነው። እንዲሁም የመጽሐፍ ቅዱስን ቃል ሁሉ ብታውቅም በእምነት ባትታዘዘው ትጠፋለህ። ለመስጠም ስትደርስ ለዋናተኛው ራስህን እንደምትሰጥም እንደምትሰጥ እንዲሁ ለኢየሱስ ክርስቶስ ቀጠሮ ሳትሰጥ ዛሬውኑ ራስህን ስጥ። የሚያድንህ ቤተ ክርስቲያን ሳይሆን ሃይማኖት ሳይሆን ደግ ስራ ሳይሆን ክርስቶስ ነው። ወደ እርሱ እንዳለህ ና፣ በእርሱ ላይ ራስህን ጣል፣ እርሱም ያድንሃል። ጌታ ኢየሱስ ወደ እኔ የሚመጣውን ወደ ሜዳ አልጥለውም ይላልና፣ ወደ እርሱ በእምነት ቅረብ። አንደኛ ዮሐንስ ስድስት ሰላሳ ሰባት ይህን በእምነት ብታደርግ እንደገና ትወለድና የእግዚአብሔር ቤተሰብ ትሆናለህ። ዮሐንስ 1 12 ሁለተኛ ቆሮንቶስ 5 17 ክፍል 1 ቁጥር 3። መንግሥተ ሰማያት እንደሚገባ እንዴት እርግጠኛ መሆን ይችላለሁ? መንግሥተ ሰማያት እንደሚገባ እንዴት እርግጠኛ መሆን ይችላለሁ? ዛሬ ብዙ ሰዎች በነፍሳቸው ስለ መዳናቸው ወይም መንግስተ ሰማያት ስለ መግባታቸው ሲጠየቁ የተለያዩ መልሶችን ይሰጣሉ። አንዳንዶች መንግስተ ሰማያት ለመግባቴ ወይም ለመዳኔ እርግጠኛ እንዴት መሆን ይችላለሁ? በማለት ጥያቄውን በጥያቄ ሲመልሱ፣ ሌሎቹም ይህን እግዚአብሔር ያውቃል፣ ይህ በእርሱ ስራ መግባት ነው፣ የእኛ የሰዎች ድርሻ ጥሩ ስራ መስራት ብቻ ነው ይላሉ አንዳንዶቹም የዳን ወይም መንግስተ ሰማያት የሚገባ ይመስለኛል ግን እርግጠኛ አይደለሁም በማለት ይመልሳሉ። ያንተ መልስ በአሁኑ ጊዜ ምንድን ነው? ያም ቢሆን ስለዚህ ጉዳይ ወሳኙ ሰው የሚለው ሳይሆን እግዚአብሔር የሚለው ነው። በኤፌሶን ሁለት አንድ መሰረት ሰው በደልና ኃጢአትን በስውርም ሆነ በድርጊት ስለፈጸመ በእግዚአብሔር ፊት በመንፈስ እንደ ሞተ ይቆጠራል ይቆጠራል። ኃጢአት የሠራች ነፍስ ትሞታለች ተብሏልና። በጌታችን ኢየሱስ ያላመነ ሰው ሕይወት አለኝ ይበል እንጂ በእግዚአብሔር ፊት አሁን የተኮነነ ነው። ሕዝቅኤል 18 20። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ዮሐንስ 3 18 የዚህን ዓለም ደስታ ብቻ የምትወድ ግን በቁሟ የሞተች ናት። አንደኛ ጢሞቴዎስ 5 6 ሰው ከኃጢአት ዕዳ ለመዳንና መንግሥተ ሰማያት ለመግባት ከፈለገ ዳግመኛ መወለድ አለበት። ዮሐንስ 3 5 አንድ ጊዜ ብቻ መወለድ ሁለቴ እንዲሞቱ እንዲሞቱ ያደርጋል። ሁለቴ ለተወለደ ግን ሞት አንድ ጊዜ ነው። ያም የስጋና የነፍስ መለየት የሚሆንበት ሞት ነው። ከዚያ በኋላ ለዘላለም መኖር እንጂ ሞት የለም። ወዳጄ ከልብ የኃጢአት የሌለበት ጌታ ኢየሱስ ከሁለት ሺህ ዓመት በፊት ስጋ ለብሶ ወደዚህ ዓለም መጥቶ በእንጨት መሰቀል ላይ ተሰቀለው ለእኔ የኃጢአት ዕዳይን ለመክፈል ነው ብለ በአፍህ መስክረሃል። ይህንኑ በልብህ አምነሃል። ሮሜ 10 9 እስከ 10 መልስህ አዎን ከሆነ እንግዲያው ከመንፈስ ተወልደሃል። ዮሐንስ 1 12 የእግዚአብሔር ልጅ ሆነ ዳግመኛ ተወልደሃል። ዮሐንስ 1 12 እስከ 13 ዮሐንስ 3 5 ማንም በእምነት በክርስቶስ ውስጥ ቢሆን አዲስ ፍጥረት ነው። ሁለተኛ ቆሮንቶስ 5 17 ኢየሱስ በመስቀሉ ላይ በከፈለው ይሞት ዳካመንህ አንተ ነፃ ወጥተሃል። እስቲ እን ታሪክ ልብ በል አንድ ጓደኛው ዳኛ የሆነ የባንክ ስራ ስራ አስኪያጅ የደንበኞቹን ገንዘብ ያባክናል። እነኚህ ጓደኛሞች በአንድ ዩኒቨርሲቲ ቀደም ብለው አብረው የተማሩ ነበሩ። ያ ገንዘቡን ያጠፋው የባንክ ስራ አስኪያጅ ጓደኛው በሆነ ዳኛው ፊት ለፍርድ ቀረበ። ዳኛው በአጥፊ ጓደኛ ላይ ፍርዱን ሲወስን ብር ሁለት መቶ ሺህ ቅጣት ከፈለ ክፈል አለው። ሆኖም ስራ አስኪያጁ ልከፍለው የሚችለው ገንዘብ አልነበረው። ከዚያ ዳኛው ከተቀመጠበት ወንበር ተነስቶ ካባውን አውልቆ በተከሳሹ ቦታ በመቆም አንገቱን አቅፎ ቤቴንና ያጠራቀምኩትን ንብረቴን ሁሉ ለዚህ የቅጣት ዕዳህ ከፍየልሃለሁ ስል ነገረው። የባንክ ሥራ አስኪያጁም ዳኛው ስለከፈለለት ከፈለለት በነጻ ተለቀቀ። ልክ እንደዚሁ እግዚአብሔር በልጁ በክርስቶስ በኩል ያደረገውን ይህን ምሳሌ በጥቂት ያሳይሃል ብዬ አስባለሁኝ። እኛ የአጢአትን ዕዳ መክፈል በማንችልበት ጊዜ እግዚአብሔር ልጁን በሞቱ እንዲከፍልልን አደረገ። ስለሆነ በክርስቶስ ኢየሱስ ያመነ የዘላለም ደህንነት ወይም የማይጠፋ ደህንነት አለ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። አንደኛ ዮሐንስ 1 13 ይላል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ስል በዮሐንስ 524 ላይ ጌታ ኢየሱስ ተናገረ። ሰው የሚድነው በእግዚአብሔር ጸጋ እንጂ በራሱ ድካምና ሥራ አይደለም። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን 289 እግዚአብሔር በሰው ልብ የሚዘራው የሚዘራው ዘር የማይጠፋ ነው። ዳግመኛ የተወለዳችሁት ከምጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል ጴጥሮስ በመልእክቱ። ሰይጣን ሆነ ሌላም ኃይል ወደ ጌታ ኢየሱስ የገባውን ሕይወት ከእጁ ሊነጥቅ አይችልም። ሮሜ 8 38-39 እኔም የዘላለም ሕይወትን እሰጣችኋለሁ፣ ለዘላለም አይጠፋም። ከጄም ማንም አይነጥቃቸው ዮሐንስ 10 27 28። አማኙ በኃጢያት ቢወድቅም የእግዚአብሔር ዘር በእርሱ ስላለ የመነሳት ኃይል አለው። ጻድቅ ሰባት ጊዜ ይወድቃልና ይነሳማል። ምሳሌ 24 16 በኃጢአት እንዳይጸናም የእግዚአብሔር መንፈስ ይወቅሰዋል። እምቢ ካለም በስጋው ቅጣት ይደርስበታል፣ ነፍሱ ግን ትድናለች። ኤፌሶን 4 30 ራውያን 12 5 እስከ 6 1 ቆሮንቶስ 11 30 እስከ 32 1 ቆሮንቶስ 5 5 1 ቆሮንቶስ 3 15። የዘላለም ደህንነት የማይቀበሉ ሰዎች በተለይ ሁለት የማስተባበያ ምክንያቶችን ያቀርባሉ። መጀመሪያው ሰው ወንጌልን እንዳይክድ እስከ መጨረሻ እንድጸና ብዙ ማስጠንቀቂያዎች አሉ ይላሉ። እዚህም ማቴዎስ 24 ቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናል። በአንደኛ ቆሮንቶስ 927 ለሌሎች ከሰበክ በኋላ ራሴ የተጣል እንዳልሆን ይላል። ዕብራውያን 3 14 የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የምለውን ይጠቅሳሉ። ለዚህ ግን ያለን መልስ እነዚህ ጥቅሶች አማኙ ራሱ እንዲመረምርና እንዲቆጣጠር ይቀሰቅሱታል እንጂ ሊጠፋ እንደሚችል አያስተምሩ ሁለተኛው፣ ሌላው የሚሰጡት ምክንያት አንዳንዶች ሰዎች ካመኑ በኋላ ጠፍተዋል በማለት ነው። ዴማስ የአሁኑን ዓለም ወዶ ትቶኛል የሚለውን ሁለተኛ ጢሞቴዎስ አራት አስር አንድ ጊዜ የበራላቸውን በኋላ የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው ብለው በዕብራውያን 6፥4-6 ወደ ተጻፈው ያመለከታሉ። እንዲሁም በዕብራውያን 12፥16-17 እንደ ኤሳው በኩርነቱን እንደ ሸጠ ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። ከዚያ በኋላ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ በእንባ ተግቶ ምንም ቢፈልገው ለነፍሳ ስፍራ አላገኘምና የሚሉትን ይጠቅሳሉ። እነዚህ ጥቅሶች ግን በጥንቃቄ ላይ በጥያቄ ላይ ያሉትን ሰዎች እውነተኛ እምነት እንደነበራቸው አይገልጹልንም። ኤሳውም ቢሆን የተስፋው ልጅ አልነበረም። የተስፋው ልጅ ያዕቆብ ነበር። ለመዳናችን ስሜት አያረጋግጥም። ምስት አግብተሃል ብለኝ፣ አዎን እለዋለሁ። ምስት እንዳገባህ ይሰማሃል ብለኝ፣ ስሜት ሳይሆን የሚያረጋግጥልኝ ቀደም ብሎ የመሰረት ነው፣ የጋብቻ ውል ነው፣ ይህም የሚቆይና የሚኖር አንድነታችን ነው እለዋለሁ። እንዲሁም ክርስቶስ ኢየሱስን ወደ ህይወት ጋብ ስኸው ከሆነ የማይጠፋ የዘላለም ህይወት አለህ፣ ድንሃል፣ ወደ መንግሥተ ሰማይ ትገባለህ። ይህን የሚያረጋግጥልህ ቃሉ ነው። ዮሐንስ 14 1 እስከ 3 በእኔ መኑ በአባቴ ቤት ብዙ ስፍራ አለ። እኔም ባለሁበት እናንተም እንድትሆኑ ዳግመኛ እመጣለሁ፣ ወደ እኔም ወስዳችኋል። የእግዚአብሔር ልጅ መሆናችንን መንፈሱ ይመሰክራል። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል፣ ሮሜ 8 6 ዮሐንስ 11 25 እስከ 26 ኢየሱስም ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም አለ። ዮሐንስ 11 25 እስከ 26። እንግዲህ በክርስቶስ ኢየሱስ በልብህ አምነህ በአፊህ እየመሰከርህ ከሆነ የዘላለም ሕይወት አለ። ሮሜ 10 8 እስከ 11። የእግዚአብሔር ቃል ለዘላለም ጸንቶ የሚኖር ስለሆነ እርሱ ቃል ተደግፈ ለመዳንህ እርግጠኛ ሁን። ፍጹም ለመታመን እግዚአብሔር ይርዳ።